SBS Radio SBS Radio Yeah we eat Madre. አድማጮቻችን የዛሬ የውይይት መድረክ ዝግጅታችን ያለፈውን 2012 ኢትዮጵያ አመት በምን መልኩ ኢትዮጵያ ውስጥ የለውጡ ሂደት ተከናውኗል፣ 2013ስ ምን አይነት ወደፊት አቅጣጫ ሊቀየስለት ይገባል የሚል የመናገሪያ አጀንዳ ነው ያለን። የውይይቱ ተሳታፊዎች አቶ ነአምን ዘለቀ የቀድሞ የአርበኞች ግንቦት ሰባት ከፍተኛ አመራርና የውጭ ጉዳይ ኃላፊ ዶክተር ዮሐንስ ገዳሙ በጆርጂያ ጊዩኒት ኮሌጅ የፖለቲካል ሳይንስ መምህር እና አቶ ኤልያስ ወንድሙ የፀሐይ አሳታሚ ድርጅት መስራችና ባለቤት እንደዚሁም የኢንተርናሽናል ጆርናል ኦፍ ኢትዮጵያን ስተዲስ ኤዲተር ናቸው። በቅድሚያ አቶ ነአምን፣ ለውጡ ከተጀመረ ከሁለት አመታት በላይ ያስቆጥሯል። በጥቅሉ የለውጡን ሂደት እና በተለይም ሁለት ሺህ አስራ ሁለት በምን መልክ አልፏል፣ ከየት ተነስቶ የት ደርሷል ይላሉ? አመሰግናለሁ። አቶ ካሳሁን፣ ሀገራችን እንደሚታወቀው ለሀያ ሰባት አመት እጅግ አፋኝ የሆነ አንድ ድርጅት አንድ ብሔር ተኮር አምባገነናዊ አገዛዝ ሰፍኖ በሁለንተናዊ መልኩ ሕዝባችን በጣም አስከፊ በሆነ ሁኔታ ውስጥ እንደነበረ አሁን ያሉ የሀገሪቱ ችግሮች እና ተግዳሮቶች ስና እያንንረሳለን ወሩን ዘንቃለን። ይህ ለውጥ በእውነቱ ያንን ሁኔታ ለውጦ በተጨባጭ ለሀገራችን ዴሞክራሲያዊ ስርዓትን ሊያመጡ የሚችሉ ተጨባጭ እርምጃዎች የተወሰዱበት ነው። ዋና ዋናዎቹን በመጥቀስ በፍጹም ሀገራቸውን ለማየት ያልቻሉ እና በአሸባሪነት የተፈረጁ በርካታ በኤርትራም፣ በአውሮፓም፣ በውጭም በአሜሪካም የነበሩ ድርጅቶች ሀገር ውስጥ እንዲገቡ መደረጉ በራሱ ታሪካዊ ነበር። ከአርባ ሺህ በላይ የፖለቲካ እስረኞች መፈታታቸው ከዛም በተጨባጭ ልክ እንደ ፖለቲካ ድርጅቶቹ የሚዲያ ስፔሱም ነፃው ፕሬስ በደንብ ተጠናክሮ እንዲሰራ ውጭም የነበሩ እንዲገቡ እና ሀገር ውስጥም ታግደው፣ ተከልክለው ታምቆ የነበሩ ሚዲያዎች፣ መገናኛ ብዙሃኖች ነፃው ፕሬስ እንዲያብብ የተደረገበት ሰፊ የሆነ እድልና ተስፋን የተነጠቀ ኢትዮጵያም እዚህ ደግሞ በእጅጉ የደገፈው የለውጥ ጅማሮች ነበር። ያ እንደተጠበቀ ሆነው ብዙ ችግሮች እና ብዙ ተግዳሮቶች ደግሞ የመጡበት ነው። እነዚህ ተግዳሮቶች እና ችግሮች ሀገሪቱን የሚፈታተኑ ባለፈው በአባገነናዊው የህወሓት የበላይነት የነበረበት ስርዓት የተተከሉ ከማንነት ጋር የተያያዙ ከራሱ ከሴቱ ወይም ከመንግስታዊ የማድረግ አቅም ጋር ድክመት ጋር የተያያዙ እንዲሁም ስርዓቱ የወለዷቸው በርካታ ማህበራዊ ችግሮች የሞራል መላሸክን ጨምሮ ጋር የተያያዙ ብዙ ነገሮች ሲከፋፈቱ እና ነጻነት ማጣጣም ሲጀመር አብረው የተነዱ እና እንዲሁም ከዛም አልፎ እንግዲህ ወደ ስርዓት አልበኝነት ያመሩ ሁኔታዎችም አብረው አይተናል። የዛም መገለጫዎች እንግዲህ ባለፈው በዚህ ዓመትም ያየናቸው ከማንነት ጋር የተያያዙ በጣም ዘግናኝና የብዙ ዜጎችን ሕይወት የቀጠፉ ብዙ ንብረት የወደመበት ሁለት ክስተቶች አሁን በቅርቡ የዛሬ ሁለት ወር በኦሮምያ በርካታ አካባቢዎች የሆነውን እንደ አንድ አብነት ማቅረብ ይቻላል። ከዛም በፊት ደግሞ በጥቅምት የዛሬ አስራ አንድ ወር እንደዚሁ ከአቶ ጃዋር ጋር መሐመድ ጋር በተያያዘ የደረሰውን ሁኔታ እንዲሁም በልዩ ልዩ የሀገሪቱ አካባቢዎች የሕግ የበላይነት አለመረጋገጥ እና በርካታ ግጭቶች እነኝህም ደግሞ ለውጡ ሲመጣ ጥቅማቸው የተመካባቸው እና የነበራቸውን ጥቅምና ስልጣን ያጡ ሀይሎችም በሀገሪቱ ልዩ ልዩ አካባቢዎች ኢንስቲጌት በሚያደርጓቸው ግጭቶች ሳቢያ የደረሱ አለመረጋጋቶች እነኚህ በለውጡ ጥሩ ጅማሮ ትልቅ ተስፋ ላይ ልዩ ልዩ ጥላዎች በማጥላት የለውጡን ሂደት የማሰናከል ሁኔታዎች ነበሩ። ዶክተር ዮሐንስ በእርስዎስ አታያይ የኢትዮጵያ የለውጥ ጅማሮ ሂደት ከየት ተነስቶ ምን ላይ ይደርሷል የሚል አታያለ አመሰግናለሁ። ከሳሆን አቶ ኤልያስ ጋር ስለጋበዝከኝ በጣም ደስ ብሎኛል። እርግጥ ነው እንግዲህ ሁለት ዓመት ከግማሽ በላይ ጊዜ አልፏል ይመስለኛል የአቶ የዶክተር አብይ አህመድ መሩት የፖለቲካ ስርዓት ኢትዮጵያ ውስጥ ከተጀመረ። በዚህ አጭር በሚባል ጊዜ ውስጥ ጊዜው በአግባቡ የማይገልጸው በጣም በጣም በርካታ ልንላቸው የምንላቸው ስራዎች ተከናውነዋል ብንጀምር ለምሳሌ ከዲሞክራሲያዊ ስርዓት ግንባታ አንጻር በኢትዮጵያ ውስጥ ዴሞክራሲ ተስፋ ሊቆረጥበት የማይገባ ነገር መሆኑን የሚያመላክቱ መልካም ጅማሬዎች አሉ። እነዚህ መልካም ጅማሬዎች ከተሰራባቸው እና ከተለፋባቸው ሩቅ ሊወስዱ የሚችሉ ስራዎች እንደሆኑ መገመት ይቻላል። ከማህበረሰባዊ ስርዓትነቱ አንጻር ደግሞ መንግስት የምናለው ተቋም ለማህበረሰቡ ሊያሳካ ሊያቀርብ የሚገባው ብዙ ሰርቪስ አለ፣ አገልግሎት አለ። የመጀመሪያው ደግሞ መቼም የህግ የበላይነት ያለበት ስርዓት መኖሩን መዘከር የሚችል መንግስት ሲኖር ነው። በብቸኝነት ኃይልን መጠቀም የሚችል መንግስት ሲኖር ነው። ሰዎች ወጥተው ገብተው የሚኖሩባት በመላው ኢትዮጵያ ተንቀሳቅሰው የሚኖሩ ዜጎች ያሉባት ሀገር እንድትኖር ማረጋገጥ ነው። ከዚህ አንጻር የነበሩ ችግሮች ሰፊ ናቸው። ግን በሂደት መንግስት ራሱን እያረመ ያስተካከለ የዜጎችን ደህንነት በማስከበር ደረጃ ላይ ሙሉ በሙሉ የተቀረፈ ችግር ነው ባይባልም እንኳን ወደ ተግባራዊ የሆኑ መፍትሄዎችን ለማምጣት እየተሞከረ ያለበት ሁኔታ እንዳለ እንመለከታለን። እርግጥ ነው የቅርብ ጊዜ አምስት ስድስት ወራት በኋላ የመጣ ችግር ቢሆንም እንኳን ከዚህ ከኮሮና ቫይረስ ኮቪድ አስራ ዘጠኝ ጋር በተያያዘ የተፈጠረው ችግር መላው ዓለምን ማህበረሰብ ሀገራት የጋራ ችግር ዓለም አቀፋዊ ችግር ቢሆንም እንደ ድሀ ሀገርነቷ በጣም የዳበሩ የጤናም ሆኑ የሌሎች ተቋማት ስርዓት ባለቤት እንዳለ መሆኗ መጠን ለኢትዮጵያ በጣም ችግር ፈጥራል ግምት ነበረ። የሁላችንም ኢትዮጵያውያን እና ትውልድ ኢትዮጵያውያን ስጋትም ነበር። ይህንን ቻሌንጅ መንግስት የተወጣበት መንገድ እና እየተወጣበት ያለው መንገድ እኔ በእውነት አኩሪ ነው ብዬ የምገልጸው ነው። ያ ብቻም ሳይሆን ከዚሁ ከኮሮና ቫይረስ ጋርም ሆነ ከተለያዩ የብሔር ግጭቶች፣ የማህበረሰብ የመፈናቀሎች ጋር ተያይዘው የመጡ አሁንም ድረስ ያሉ ችግሮችን በሂደት ከመቅረፍ ባሻገር የጉዳት መጠናቸው ይቀንስ ዘንድ ከመቃረብ ባሻገር ስራዎችን መስራትን እንደሚቻልን ያሳየ ስርዓት አለ ብዬ አስባለሁ። እና ከዲሞክራሲ ስርዓት ግንባታም ጋር በተያያዘ ኤንቫይሮንመንቱም ወይም ደግሞ ይሄ አረንጓዴ አሻራ ተብሎ የሚጠቀሰው እና ሀገርን በአግባቡ በጣም መጀመሪያ ላይ ይሄ ፕራዮሪቲ ነው ወይ ብዬ ራሴም ብዙዎቻችን ቻሌንጅ እናደረግ የነበረው ነገር ነው። ግን በጣም በጣም አመርቂ የሆኑ ነገሮች እያየንበት ያለንበት ሁኔታ ነገር ነው ያለው እና ይሄ ሁሉ አበርታሽ ነው ብዬ አስባለሁ። ከተናምን ጥቅታቸው ተግዳሮቶችም እንዳሉ ሆነው እንደሚሰራባቸውም ተስፋ እያደረግን ግን ይህ ጠቅላይ ሚኒስትሩ የሚመሩት አድሚኒስትሬሽን ከመጣበት ጊዜ አንጻር ከነበረው ውስን አቅም አንጻር በአጭር ጊዜ በሚባል ሁኔታ እያደረገ ያለው ነገር የሚያስመሰግነው እና የበለጠ ማህበረሰቡም ታግሶ ከጥርጣሬ የሚገኝን ትርፍ ሊሰጠው የሚገባበት ነገር እንዳለ በአግባቡ መመልከት ይቻላል ብዬ አስባለሁ። ከሳሁን አቶ ኤልያስ እንደሚያውቁት ለውጥ ሂደት ነው። ኢትዮጵያም የለውጥ ሂደት በጅምር ላይ ነው ያለው። ባለፉት ሁለት አመት ተኩል በላይ ያለው የለውጥ ሂደት ኢትዮጵያ ምን ያስገኛቸው ፋይዳዎች አሉ? ኢትዮጵያንስ ከምን ታድጓል ማለት ይቻላል? እጅግ አመሰግናለሁ። ከሰሆን አምን ዮሐንስን ያቀረቡት ላይ እንዳለ ሆኖ ለመጨመር ያህል አሁን ኢትዮጵያ ያሳለፈቻቸው ስለ ለውጡ በምናወራበት ጊዜ ለውጡ ከመምጣቱ በፊት የነበሩትን ሁኔታዎች ማጤናስ በጣም አስፈላጊ ይመስለኛል። አንደኛ የዘር ፖለቲካው በጣም የተሰራፋበት ጊዜ፣ ሁለተኛ ነገር ደግሞ ከዘር ፖለቲካ ውጭ ደግሞ በተለይ የካድሬ ማይንድሴት የካድሬ የአሰራር ስልት በጣም ከቀበሌ ጀምሮ እስከ ሚኒስትሮች እና የፓርላመንት አባላቶች ድረስ የተንሰራፋበት አገር ነው ኢትዮጵያ የነበረው። ይሄ ደግሞ ከቀዳማዊ ኃይለ ሥላሴ ስርዓት ከወረደ ጊዜ ጀምሮ የነበረ ነው እና ለውጡ መጣ የምንለው ያንን ሁሉ ተሸክሞ ነው። አሰራር ስልቱ ከላይ ያሉት ሰዎች ተቀየሩ እንጂ ከስር ያለው እንዳለ ነው። አንደኛ አብዮት አይደለም። ስለዚህ ያለውን አቅፎ ነው ለማሻሻል ሙከራ የተደረገው። ይሄ ደግሞ ያለፈው ሀምሳ አርባ አመት ፖለቲካ ደግሞ በኢህአዴግ ጊዜ አስራ ሀያ ሰባት አመት ከዛ በፊት ደግሞ አስራ ሰባት አመት ይዞ ይሄንን የዚህ የፓርቲ ፖለቲካውን በሚያራምንበት ጊዜ አብሮ ቢሮክራቲ የሆነውን ከዚህ ከፖለቲካው ውጭ የሆነውን ወይም ደግሞ የሚቃወመውን ሁሉ ገፍቶ ነው የነበረው። ያ ማለት ደግሞ ኢትዮጵያ በጣም ብዙ ሊያስቡ የሚያስቡላትን የሚሰሩላትን ወይም ደግሞ ሊሰሩላት የሚገባቸውን ሰዎች ሁሉ ውጭ ነው አስቀምጦ የነበረው እና ሶ የዶክተር አብይ መምጣት ና እሳቸው ደግሞ የመሩት መንግስት ያካሄደው ስርዓት አንደኛ ከውጭ ያለለውን በረ መክፈትና ማስገባቱ የተቃዋሚ የፖለቲካ ኮንሰፕቱን ራሱ ወደ ተፎካካሪነት አትሊስት እንዲያድግ ኮንቨርሴሽን መጀመሩ የዲሞክራቲክ ስርዓቱ ሚዲያው ለፖለቲካ ያለው በፍርድ ስርዓቱ በኩል ያለው የተከፈቱ በሮች እንዳሉ ሆነው አገሩን እንደ አገር ሊያስቀጥሉ የሚሆኑ አሴቶች የተጀመሩበት ጊዜ ነው። አንድ እንደው ትልቅ ነገር እዚህ ላይ ለማንሳት የሚያስፈልገው ምንድን ነው? የዚህ የኢህአደገን ፖለቲካ ዲሞክራሲ ዲሞክራሲያዊ አብዮት የሚባለውን ስርዓት ቀይሮ በአዲስ መንፈስ በአዲስ ስርዓት ለመተግበር የተደረገው ሙከራ በዛ ላይ ደግሞ ፕሮባት ፓርቲው እንዴት አድርጎ እንደተቋቋመ የጸጥታ መወቅሩና የዚህ የጦር ኃይሎች በአጠቃላይ አገር ውስጥ ያለው በዛ ስትራቲፋይድ ያደረገው ሲስተም እንዴት አድርጎ እንደተቀየረ ስንመለከተው አንዳንድ ጊዜ ብዙ ቢሆን ደስ የሚልን ነገሮች አልሆኑም። ነገር ግን ከዛ በላይ ግን ሎንግ ተርም ኢትዮጵያን እንደ አገር ሊያስቀጥል የሚችሉ ነገሮች ተሰርተዋል። እና ምናልባት አንድ ሰው ወደ ላይ ከመወርወር በፊት ባላ እንኳን ከመወርወር በፊት መጀመሪያ ወደኋላ ነው የምትጎትተው። ወደፊት ከመሄዱ በፊት ወደኋላ ስትጎትተው ተወጥረዋለ፣ ረጅም ጊዜ ጠረኸው ነው ሊሚቱ ላይ ነው የምትለቀው። ከዛ በኋላ ነው የምትወረውረው፣ ድንጋይ እንኳን እርቀት የሚሄድለህ። እና ምናልባት ኢትዮጵያ አንዳንድ ሰዎች ወደኋላ እየሄደች ይመስላቸዋል። ለእኔ አሁን ያሉት ኢንፍራስትራክቸሮቹ መስተካከላቸው በተለየ የጦር ኃይሉ በትምህርት ኢትዮጵያዊነት ላይ የተመረኮዘ ስርዓት እንዲኖረው ይሄ ሁሉ ጊዜ ተወስዶ በትሬኒንግ ውስጥ መቆየታቸው እና ወደ ስራ ለምሳሌ እዚያ አካባቢ ሀምሳ ሰው ተገደለ ወይም ሲባል ተስፈንጥረው ያንን ሶልቭ እንዲያደርጉ ያለመላካቸው ምናልባት ይህንን ያአሁኑን ለውጥ እንዲቀጥል አድርጎታል። በዛ በነበሩበት ይሄ በዘርና ማ ማንን እንደሚመራው በማይታወቅበት ሁኔታ ላይ ሊለቀቁ ኖሮ ምናልባት የሞቱ ሰማንያ ሰው ሳይሆን ስምንት መቶና ስምንት ሺህ ሰው ይሆን ነበረ። እና ምናልባት ወደ ሲቪል ዋር ሁኔታዎች ውስጥ የሚከተል ነበር፣ እና ስለዚህ እንደው በሁለት ዓመቶች ውስጥ እንደነዚህ ይሄ ስር ነቀል የሆኑ አብዮታዊ ሳይሆን ፕሮግሬሲቭ የሆነ ኢቮሉሽነሪ የሆኑ ለውጦች ተሰርተዋል። ምናልባት በዛ ፋውንዴሽን አዘጋጅተናል ብዬ አስባለሁኝ። አንድ ሌላ ነገር ለመጨመር አሁንም ለውጡን የምንመለከተው በኢትዮጵያ ጉዳይና እንደ ኢትዮጵያዊ እያሰብን ነው። ብዙ ጊዜ የምንታለለው ለውጡን ማሰብ ያለብን ይመስለኝ በተለይ የዚች የአፍሪካ ቀንድ ላይ በጣም ብዙ ነገሮች እየሆኑ የሆኑ ነበረ። ልክ ለውጡ ከመምጣቱ ስድስት ወር ወደኋላ ብንመለስ አመት ወደኋላ ብንመለስ የዓለም የፖለቲካ አስተላለፍ እየተቀየረ ያለበት በጣም ብዙ ሀገሮች ወደ ጅቡቲና ኢቨን ኤርትራና ሶማሌ ውስጥ ወደብ ለመክፈት የሚራወጡበት የሚሊታሪ ሰፖርት የሚያደርጉበት ሁኔታ ነበረ እና ያንን ሁሉ ነገር ለውጡ ከመጣ በኋላ ዶክተር አብይ በተለይ መጀመሪያ ወራቶች ውስጥ ያደረጓቸው ነገሮች ያንን መቀየርና ማረጋጋት መቻሉ ኢትዮጵያን እንደገና ያላትን ከፍታ ቦታ ላይ እንድትቆይ መደረጉ ራሱ ትልቅ ነገር ነው እና በጂኦ ፖለቲካልም ይሄ ለውጥ በጣም ብዙ ምርት ያሳይቷል ብዬ አስባለሁ። መርማዎቻችን የዛሬው የውይይት መድረክ ዝግጅታችን ዋነኛ የመናገሪያ ነጥቦች የነበሩት ኢትዮጵያ የሁለት አመት ተኩል የለውጥ ሂደት ከየት ተነስቶ የት ደርሷል፣ በሁለት ሺ አስራ ሁለት የለውጥ ጉዞ ስኬትና ተግዳሮቶች ምን ነበሩ፣ በሁለት ሺ አስራ ሶስት ኢትዮጵያ የወደፊት የለውጥ አቅጣጫ እንደ ምን ሊቀየስ ይገባል የሚሉ ነበሩ። የውይይቱ ተሳታፊዎች አቶ ነአምን ዘለቀ የቀድሞው የአርበኞች ግንቦት ሰባት ከፍተኛ አመራርና የውጭ ጉዳይ ኃላፊ፣ ዶክተር ዮሐንስ ገዳሙ በጆርጂያ ጊዩኔት ኮሌጅ የፖለቲካል ሳይንስ መምህር፣ አቶ ኤልያስ ወንድሙ የፀሐይ አሳታሚ ድርጅት መስራችና ባለቤት እንዲሁም የኢንተርናሽናል ጆርናል ኦፍ ኢትዮጵያን ስተዲስ ኤዲተር ናቸው። ስለ ተሳትፈው በዝግጅት ክፍላችን ስም እናመሰግናለን። አቶ ካታውን መልካም 2013። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።